ጠቅላይ ሚኒስትር አብይ አህመድ አቶ አንዳርጋቸው ጽጌን ከእስር እንዲለቀቁ መወሰናቸውና ከዚያም በቤተ መንግስት ለውይይት መጋበዛቸው በመብቶች ተሟጋች ወጣቶች ዘንድ እንዴት ይታያል በሚለው ጥያቄ ዙሪያ ሶስት ወጣቶችን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች። ከየመን ሰነአ አየር ማረፊያ ተወስደው ለአራት ዓመታት በኢትዮጵያ እስር ቤት የቆዩትና ከትላንት በስቲያ ከእስር የተለቀቁት የአርበኞች ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ ቤተ መንግስት ተገኝተው መነጋገራቸውና ሁለቱ ተጨባብጠው የሚያሳይ ፎቶግራፍ በማህበራዊ ሚዲያ ላይ በይፋ ከወጣ በኋላ የብዙዎችን ቀልብ የሳበ በደቂቃዎች ውስጥ ውስጥም ብዙ ሰዎች ገጽ ላይ የተዘዋወረ ነበር። በኢትዮጵያ ህገ መንግስታዊነት እንዲከበር ጥያቄን የሚያነሱና በተለያየ ጊዜ ታስረው የተፈቱ ሶስት ወጣት የመብት አራማጆችን አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለሚያከናውኑት ተግባራት ያላቸውን አስተያየት ጠይቄያቸዋለሁ። በተለይ በአቶ አንዳርጋቸው ጽጌ ላይ የተሰጠውን ውሳኔና በቤተ መንግስት ውስጥ ያደረጉት ውይይትና የታየው የአብሮነት ፎቶግራፍ ለቀጣዩ የኢትዮጵያ ፖለቲካ ምን ትርጉም አለው? ብያቸው ነበር። አቶ ዘላለም ክብረት የህግ ባለሙያ መምህርና በጽሁፍ በሚያቀርባቸው ምግቶች የመብት አራማጅ ነው። በአሁኑ ሰዓት እዚህ ዩናይትድ ስቴትስ ሃርቫርድ ውስጥ ፌሎ ነው። ጠቅላይ ሚኒስትሩ መሰረታዊ እርምጃ ወስደዋል ብሎ እንደሚያምን ይናገራል። ተቃውሞ መናከል አቅርቦ እንዲህ አብሮ መስራት መጀመር በጣም ትልቅ እርምጃ ነው ብዬ ነው የማስበው። ብዙም ያልተሞከረ ነው። ነገር ግን አሁንም ብዙ መረሳት የሌለበት ነገር ያሰራቸውም ኢህአዴግ ነው። አሁን የሚፈቱት በኢህአዴግ አመራር ትዕዛዝ ነው እና እዛው ያለ ነገር መሆኑን ሰዎች እንዲዘነጉት የማይገባ ነገር ይመስለኛል። ተስፋ መስጠቱ እንዳለ ሆኖ በአጠቃላይ ሰሞኑን ያሉ ፍቺዎች ጥርና ከታህሳስ ጀምሮ የነበሩ ፍቺዎችን ስናይ ባለፉት ሰባት ዓመታት የታሰሩ ሰዎች ናቸው እየተፈቱ ያሉት ከሁለት ሺህ አስራ አንድ እንደ ፈረንጆቹ አቆጣጠር በተለይ ጀምሮ። ይህም ያው ኢህአዴግ በቀድሞ ምን አይነት አሰራር ይሰራ ነበረ፣ የማስተንፈስ ነገር፣ እስረኞችን ለረጅም ጊዜ ያለማሰር፣ ሁለት ሶስት አመት እያሰረ ፖለቲካል ፕሪዝነር የመፍታት ባህል ነበረ፣ የታወቀ ምርጫ ሲደርስ አስሮ የመፍታት እንደዚህ። ግን ባለፉት አምስት እና ስድስት አመታት ለረጅም ጊዜ የታሰሩ ፖለቲካ እስረኞች ብዙ ነበሩ፣ አቶ አንደርጋቸው ጽጌን ጨምሮ አሁን። አይ ቲንክ ወደ ቀድሞ ባህሉ የመመለስ ነገር አለ፣ ያው ማስተንፈስ፣ መፍታት የሚል ከዛ ባለፈ ግን ጠቅላይ ሚኒስትሩ ከተቃዋሚ ጋር ለመስራት በጠላትነት ለማየት ያለመፈለግ ነገር አለ። ይህ ትልቅ ነገር ነው ብዬ አስባለሁ። አቶ ዘላለም አያይዞ ጠቅላይ ሚኒስትር አብይ አህመድ እየወሰዱት ያለው እርምጃ ከኢህአዴግ ባህል ወጣ ያለ አብረንም መኖር እንችላለን የሚል መንፈስ ያለው ነው የሚል አቋም እንዳለው ገልጾ፣ ነገር ግን ሁሉም ነገር መታየት ያለበት በትልቁ የህዝብ ማዕቀፍ ጥያቄ ስር ገብቶ ነው ይላል። በቅርቡ ከእስር የተፈታውና የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በበኩሉ አቶ አንዳርጋቸው ጽጌ ቤተ መንግስት ለውይይት መሄዳቸውን የሰማው እሳቸውን ለመጠየቅ በሄደበት ወቅት መሆኑን ገልጾ ወዲያውኑ ከተሰማው ስሜት ተነስቶ አስተያየቱን ለመስጠት እንደሚፈልግ ተናግሯል። ይሄ በአንድ የሆነ ነገር አይደለም። ለአብዛኛውም ሰው ስሜቱን በተወሰነ መልኩ ፖዘቲቭ ያደረገለት አክሽን አንዱ አንዱን ተከትሎ የመጡ ነገሮች ናቸው እና እነዚህ የሚያሳዩት ደግሞ እስከ ትናንትና ሁለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንዳጋቸው ጥገዛ ተመነጋገራቸው ዝርዝሩን ባናውቅም ተስፋ ሰጪ ነገር እንዳለው መስማታችን ግን፣ እንዲሁም ደግሞ በፌስቡክ ሰው የተቀበለበትን መንፈስ ስናየው ስር ነቀል ለውጥ የሚያመጣ ነገር ነው ብለን መውሰድ ባንችልም ሁሉንም ያካተተ ንግግር በሁሉም የፖለቲካ ኃይሎች ዘንድ ለመጀመር ይሁኝታ እንዳላቸው የሚያሳይ ነገር ነው። ምክንያቱም ትናንትና በሆነው ነገር ብቻ አይደለም የምናየው። ከዚህ በፊት ለምሳሌ ኦቦለን ጭለታ የተላከው ልቅ ቡድን ከትናንት ወዲያ እንደዚሁ ክሳቸው የተቋረጡ የሚዲያ ሰዎች እና ፕሮፌሰር ብርሃን ነጋን ጨምሮ ይህን ይህንን ስናይ ስም ለውጥ የሚለው ነገር አሁን አከራካሪነቱ እንዳለ ሆኖ ግን የዶክተር አብይ የፖለቲካ አካሄድ ሁሉንም የፖለቲካ ኃይሎች ያካተተ ንግግር ለማካሄድ የተሻለ የፖለቲካ ስርዓት ለመፍጠር ቀናኢነት እንዳላቸው የሚያመላክት ነገር ነው። የቀድሞ ነገረ ኢትዮጵያ ጋዜጣ አዘጋጅና በአሁኑ ወቅት በማህበራዊ ሚዲያ ላይ በተለይ እስረኞችን በተመለከተ ዘገባዎችን በማቅረብ የሚታወቀው ከዚህ ቀደምም ታስሮ የተፈታው ጌታቸው ሽፈራው ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን ድረስ እያከናወኗቸው ያሉት ተግባራት በሕዝብ ዘንድ ተቀባይነትን እንዲያገኙ የሚያደርጋቸውን ስራ ነው። የአቶ አንዳርጋቸውም የዚሁ አካል ነው ይላል። በጣም ጥሩ ነው። በጥላቻ ከመተያየት በጣም የተሻለ ነው። ለአብዛኛው ሰውም ይሄ ነው ደስ ያሰኘው ነገር። በጥላቻ ከመተያየት ቤተ መንግስት ድረስ አሰርተው በዋናው ድርጅት ነው በአርበኞች ግንቦት ሰባት የእሱ ጸሀፊ በቤተ መንግስት ድረስ ማነጋገራቸው በጣም ጥሩ ነው። በትግል ላለው ማህበረሰብም ትልቅ ድል ነው። የፀረ ሽብር አዋጁ ሳይነሳም ቢሆን በጣም ትልቅ ድል ነው። ነገር ግን ይሄ የመጀመሪያ ነው ብዬ ለማለት ይከብደኛል። መስሉ ለመናገር ሌላ መሰረታዊ ለውጦች ካልመጡ ጠቅላይ ሚኒስተር መለስ ዜናዊም እነ ኢንጂነር ኃይሉ ሻውልን ጋር እጅ ተጨባብጠው እንደውም በሰፋ ብሎ በዜና ተሰርቶ ብዙ ፕሮፓጋንዳ ተሰርቶበት የተደረገ ነገር አለ ከተቃዋሚዎች ጋር ይሄ የመጀመሪያ አይደለም። የዶክተር አብይ የሚለየው በሽብር የተከ- ሰው መሆኑ ነው ግን ከተፈታ በኋላ የተደረገ ነው። ነገር ግን አንደኛ ተቋማዊ አይመስለኝም። ስለዚህ እንደ ተቋም መንግስታዊ ነው ወይስ ዶክተር አብይ በግል የሚያደርጉት ነው እንደ ጠቅላይ ሚኒስትር ስልጣናቸውን ተጠቅመው የሚለውም ጥያቄ የሚያስነሳ ነው። ሁለተኛው ደግሞ የግንቦት ሰባት ጸሐፊን ሲያነጋግሩ ጠቅላይ ሚኒስትሩ የጸረ ሽብር አዋጁ ሳይነሳ አንድ መሰረታዊ ለውጥ አልመጣም ምለው ሁለተኛ ደግሞ በጣም በርካታ ነው። የራሱ እስር ቤት እያለው ማውቃቸው በግንቦት ሰባት የተከሰሱ ዋናው ቁንጮ ሰው ሆነው አንዳርጋቸው ጽጌ እሳቸው ሲፈቱ መፍታት የነበረባቸው በርካታ በግንቦት ሰባት የተከሰሱ ሰዎች እስር ቤት እያሉ፣ እንዲያውም አብዛኛዎቹ ደግሞ ማዕከላዊ፣ በደል የደረሰባቸው እግራቸውን ያጡ፣ ጥፍራቸው የተለከለ፣ በብልታቸው የተኮላሸ በጣም በርካታ ሰዎች፣ በስም መስራት የምችላቸው እናስቻለው፣ ደሴ ዮናስ ጋሻው፣ እነ አበበ ካሴ እስር ቤት እያሉ፣ እነ መቶ አለቃ ማስረሻ ስጤ እስር ቤት እያሉ፣ እነ ፍቅረ ማርያም አስማማው እስር ቤት እያሉ ነው። አቶ አንዳርጋቸው የተቀበሉ ጌታቸው ሽፈራው ለውጡን ዘላቂና እውነተኛ ለማድረግ በእስር ቤት የቀሩትን የፖለቲካና የሕሊና እስረኞች በሙሉ መፍታት የመጀመሪያው እርምጃ ነው ባይ ነው። ጌታቸው በቅንጅት አመራሮች ጊዜ የተፈጠረውን ሁኔታ ወደኋላ አስታውሶ በወቅቱ ከእስር ከተፈቱ መሪዎች ወደኋላ የቀሩት ደጋፊዎችና አብራችሁ አብራችኋል የተባሉ እስካሁን በእስር ላይ እንደሚገኙ ይጠቁማል። በተጨማሪም ዶክተር አብይ የጀመሩትን ለውጥ ዳር እንዲያደርሱ እሱና ይመጣል ያሉት ብሔራዊ እርቅ ዘላቂ እንዲሆን በግድያ፣ በእስር፣ በማሰቃየት፣ በመፈናቀል በሙስናና በሌሎች በርካታ ችግሮች ሊናቸው የቆሰሉ ህዝቦች ቁስላቸውን የሚያክም ተግባር ያስፈልጋል ይላል። የህግ ባለሙያው ዘላለም ክብረት በበኩሉ ጠቅላይ ሚኒስትሩ የጀመሩት ለመቻቻል ፖለቲካ ወሳኝ የሆነው እስረኞችን የመፍታትና የማስፈታት ተግባር ዘላቂነት እንዲኖረው የዲሞክራሲ ተቋማት ግንባታና ያሉትም ተቋማት መሻሻል ማድረግ ወሳኝ ናቸው ብሏል። እስካሁን በታየው ለውጥ ውስጥ አንድም ተቋምን የሚቀይር እርምጃ ለመታየቱ ሁኔታዎችን በስጋት እንድንመለከት ያደርገናል። ስለዚህ ህጋዊ የተቋም መሻሻሎች ጠቅላይ ሚኒስትሩ የጀመሩት ሁኔታ እንዳይታጠፍ ይረዳ አልባይ ነው። በተጨማሪም የሽብር ህጉን ጨምሮ ሌሎች አፋኝ ህጎች ሊሻሻሉና ሊቀየሩ ይገባል ይላል። ይህ ደግሞ ለህዝብ ብቻ ሳይሆን ለራሳቸው ለጠቅላይ ሚኒስትሩም የጀመሩትን ለማስቀጠልና እንዳይታጠፍባቸው ለማድረግ አጋዥ ነው ይላል። የሰማያዊው ዮናታን ተስፋዬ አሁን የታየው ለውጥ እንዳይቀለበስና ተመልሶ ወደማይፈለገው መንገድ እንዳይወሰድ እንደ እንቁላል ሊያዝ የሚገባው ነው ባይ ነው። ከሁሉም ወገን በአግባቡ ተጢኖና ተመርምሮ ለዲሞክራሲ መታገልና መከበር የሚሰሩ በሙሉ ጉዳዩን ጥልቅ ትኩረት ሊሰጡበት ይገባል ባይ ነው። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።